ከአንድ እውቅና አንጋፋ ጋዜጠኛ ወደ ሌላ እውቅና አንጋፋ ጋዜጠኛ ገጠመኝና ትዝታዎችን ይሻገራል። ቀደም ብዬ በመግቢያ ያስተዋወቅኳቸው አንጋፋው ጋዜጠኛና መምህር ማዕረጉ በዛብህ ከአዲስ አበባ ለመሆኑ፣ ዶክተር መሰረትን እንዴት ያስታውሱታል? ዘመኑ ጊዜውስ መቼ ሆነ? ጊዜውን ማስታወስ ያቅተኛል፣ ግን መሰረትን ያወቅኩት ተማሪ የሆኖ ነው። በአዲስ አበባ ዩኒቨርሲቲ የናን ቲቸርስ የሚባል ፕሮግራም አለ። መምህራን የማይሆኑ ተማሪዎች ናቸው እነሱ ጆርናሊዝም እና ፐብሊክ ሪሌሽንስ ይማራሉ መሰረት እኔ ክፍል ውስጥ ተማሪ ነበር ምን አይነት ተማሪ ነበረ ትዝ የሚለው ነገር ካለ ከሌሎቹ ለይተው እንዲያስታውሱ ተጨማሪ ምክንያቶችም ካሉ አዎ በጣም ነው የማስታውሰው ምክንያቱም አንደኛ እጅግ በጣም ጎበዝ ተማሪ ነበር መሰረት እንግዲህ በዩኒቨርሲቲ ስትሬት የስቱደንት የምንለው አይነት ተማሪ ነው ከዛም በላይ ክፍል ውስጥ ያለው ተሳትፎው እጅግ የላቀ ተማሪ ነበር እና በዚያ ምክንያት ሊረሳ የማይችል ተማሪ ነው። የሚያነሳቸው ጥያቄዎች የክፍል ጓደኞቹን ብቻ ሳይሆን መምህራንንም የሚኮረኩሩ ለእኔም ትምህርታዊ ነበሩ። ጥያቄው አጥጋቢ በሆነ መልኩ ካልተመለሰለት መሰረት እንደ ሌላው ተማሪ ዝም አይልም። ያንኑ ጥያቄ በሌላ አነጋገር መልሶ ያቀርበዋል። ይህ ደግሞ እንደምታውቀው በጋዜጠኝነት ሙያ በጣም ትልቅ ጥበብ ነው። በነኝህ በነኝህ ሁሉ መሰረትን አስታውሰዋለሁ። ሌላው መሰረትን ጥሩ ተማሪ የሚያደርገው ባህሪ ስለሚቀጥለው የትምህርት ክፍል ምዕራፍ እንበለው ተዘጋጅቶ ነው የሚመጣው። ያለፈውን ምዕራፍ ባጭሩ ለመከለስ ሲሞከር መሰረት በግንባር ቀደም ተሳታፊ ሆኖ ይቀርባል። ይደንቃል። እና ይሄ በጣም ትዝ ይለኛል አሁንም። ሌላው መሰረትን ልዩና ጎበዝ ተማሪ የሚያደርገው እኔ ተማሪዎቹን ሁሉ አንድ ላይ እንግዲህ ጥሩ ጋዜጠኛ ለመሆን ከትምህርቱ ሌላ በየዕለቱ የጋዜጠኝነትን ስራ መከታተል ያስፈልጋል። በየዕለቱ የሚደረግ የሚታወጁትን ዜናዎች መከታተል አለባችሁ። ለዚህ ደግሞ የሚረዳችሁ ቢቢሲ፣ ቮይስ ኦፍ አሜሪካ እነኚህን ማዳመጥ አለባችሁ እያልኩ ብዙ ጊዜ ነግራለሁ። ነገር ግን የሚደንቀው ከሱ በስተቀር ብዙዎቹ ያንን ነገር አይከተሉም። መሰረት ግን ጠዋት ክፍል በምንገባበት ጊዜ ቢቢሲን እና የቪኦኤን በምሽቱ የተደረጉትን ወጃዎች ይዞ እንዲያውም በእነሱ አክሰንት በተለይ ቪኦኤ ወደ አሜሪካን አክሰንት ነው የሚያደላው፣ እሱ ያንን ልክ ማታ የተነገረውን ክፍል ውስጥ ሲናገር ነው የምንሰማው። እና ልዩ ልዩ ተሰጦ የነበረው ሰው ነው። አንዳንድ ጊዜም ለጋዜጠኝነት ጥሩ ምሳሌ እንዲሆን የተፈጠረ ሰው ነው ብዬ አስብ ነበር። አቶ ማረጉ ዶክተር መሰረትን እንግዲህ ገና በተማሪነት ጊዜው በጉብዝናው የነበረውን ሁኔታ ሲገልጹ ጎበዝና ትጉ ተማሪ ብቻ ሳይሆን ሙያውን ጋዜጠኝነት ራሱን ቀድሞ የጀመረ ይመስላል። ሙያው የሚጠይቀውን ባህሪ ማንጸባረቅ፣ በጥያቄዎቹ በተማሪነት ተሳትፎ፣ በጣም ትልቅ ዋጋ የሚሰጠውን ባህሪውን ጠቁመዋል። ስራዎቹን በተመለከተ የመታዘብ እድል ነበረውት። ከተመረቀ በሙያ መስ ከተሰማራ በኋላ በእንግሊዝኛው የዓለም አቀፍ አገልግሎት ውስጥ በጋዜጠኝነት የመስራት እድል ነበረውና እንደ ተማሪዎ እንደ ጐበዝ ተማሪዎ የመከታተል እድል ነበሮት። ኋላም ወደዚህ ሀገር ከመጣ በኋላ በአንድ ወይ በሌላ መንገድ ስራውን የማየት እድል ከነበሮት በተለይ እንደ መምህር አዝናለሁ። በሰፊው ያን ያህል የእሱን ሙያ በስራ ላይ ለመከታተል ብዙም እድል አላገኘውም። በእርግጥ አዲስ አበባ በነበረበት ጊዜ በኢትዮጵያ ቴሌቪዥን የሚሰጠውን መግለጫ አልፎ አልፎ አዳምቻለሁ እና ያው እንደምጠብቀው በጣም ሙያዊ ክህሎቱን የሚገልጽበት ሁኔታ አይቻለሁ። ውጭ ሀገር ከሄደ በኋላ እንደ አጋጣሚ ምንም ነገር ስራው ላይ የነበረውን ሁኔታ ለመገንዘብ አልቻልኩም። እንደ አጋጣሚ አንድ ጊዜ ብቻ መጥቶ አገኘሁት። በዚያን ጊዜ ባደረግናቸው ንግግሮች ረዘም ላለ ጊዜ ተወያየን፣ በተለይ የኢትዮጵያን የጋዜጠኝነት ታሪክ ለመጻፍ ያለውን እቅድ በተመለከተ ብዙ ተነጋገር እና ያን ጊዜ በእውነቱ በጣም ነው ደስ ያለኝ መሰረት ወደዚያ የዚያን ያህል እድገት ማግኘቱ እና በተለይ ዓለም አቀፋዊ የሆነ ባህሪ ያለው ጋዜጠኛ መሆኑ የእኛ ጋዜጠኞች ብዙውን ጊዜ ባለን ሁኔታ እዚሁ አገራ- አቀፍ ወይም አገራዊ ነን። የእሱ ግን ስኮፑ ሰፋ ያለ በመሆኑ እና ያንን በማደርጀቱ እኔ በእውነቱ ነው ደስ ያለኝ እሱም በአንድ በኩል ስለ እኔ የነበረው ግምት በጣም አዎንታዊ እንደነበር እኔ ራሴ ባልሰማውም በሬዲዮ ስለ እኔ የተናገራቸውን የሰሙ ወዳጆች ነግረውኛል። ሌላው ምናልባት ለአነሳ ፈልገው እዚህ ላይ ክላስ ውስጥ ያደረግኩትን ሌክቸር የአንድ ሴምስተር ሌክቸር በቴፕ ቀድቶ እንዲሰጠኝ ለአንድ የስራ ባልደረባዬ ሰጥቶ ነበር። ለአጋጣሚ የስራ ባልደረባዬ ሳይሰጠኝ ቀረ እንጂ መሰረት የሰራው ትልቅ ማስታወሻ ነበር። እንደዚህ እንደዚህ ነው እንግዲህ መሰረትን ማስታውሱ መልካም። ከተማሪነት እስከ ሙያው ድረስ ያለውን እርሶ በመልከት እድል በኖሮት እና በንግግሮቹ የገጠሙትን መሰረት አድርገው አስረድተውናል በቅርቡ የሚወጣው መጽሐፉን ቅጁን የማግኘት እድል ከኖሮት በመጽሐፉ ይዘት ላይ ሙያዊ ትችት ለማድረግ መልሰ እንደምናገኘት ተስፋ አድርጋለሁ። በጣም ደስ ይለኛል። እኔም በእውነቱ በጉጉት የምጠብቀው ነው የእሱን ስራ። ምናልባት አንዳንድ ጊዜ እዚህ ሀገር መጽሐፉ በቅርቡ ቶሎ አይገባም። ካገኘሁት ግን በደስታ እንደው በዚያ ላይ አስተያየት ለማቅረብ ደስ ይለኛል። መጽሐፉ ከጆ እንዲገባ በእኛም በኩል ተገቢውን ጥረት እናደርጋለን። አቶ ማረጉ በዛብህ አንጋፋ ጋዜጠኛና የጋዜጠኝነት ሙያ መምህር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ይስጥልኝ።